ጦማሪ በፈቃዱ ኃይሉ የነበረውን የፍርድ ሂደት በማስታወስ እንዲህ አጫውቶናል። እንግዲህ ጉዳዩ የጀመረው ሚያዚያ 2006 ነው ስንታስር። ከዛ በኋላ ሐምሌ ወር ላይ ነው ክሱ የቀረበብን፣ የሽብር ክስ ነበረ። ከዛ በኋላ በአመቱ ሐምሌ ወር 2007 ላይ የአምስቱ አባሪዎቻችን ክስ ድንገት ተቋርጦ መሀል ላይ ከአሜሪካው ፕሬዚዳንት ባራክ ኦባማ መምጣት በፊት በነጻ ተሰናበቱ። አምስታችን አንዷ በሌለችበት ነው ሶልያና ሽመልስ። ቆይተን ጥቅምት 2008 ላይ የሽብር ክሱ ተነስቶልን እና እኔ ደግሞ ዝቅ ያለ አመፅ ማነሳሳት ክስ እንድከላከል ተወስኖ በዋስ ተለቅቄ ነበረ። ከዛ እሱን ተከላክዬ ጨርሻለሁ፣ ግን በወቅቱ ከእንደገና አቃቤ ይግባኝ ብሎ እሱም ከአመት በላይ ፈጅቶ እና ናትናኤልና አጥናፍ ከኔ ጋር ተመሳሳይ የሆነ የአመፅ ማነሳሳት ሙከራ በወንጀል አንቀጹ 257 ሀ እና ሰ መሰረት ይከላከሉ ተብሎ ተወስኗል። እና እኔ ሰኔ 2008 ላይ መከላከያ ምስክሮቼን አሰምቼ ጨርሼ ከዛን ጊዜ ጀምሮ ፍርድ እየጠበቅኩ ነበር። አጥናፉና ናትናኤል ደግሞ ዛሬ የመጀመሪያ የመከላከያ ምስክሮቻቸውንና ሰነዶቻቸውን ያቀርቡ ነበር። ፍርድ ቤት ስንቀርብ ግን ክሳችሁ ተቆርጧል የሚል የሦስታችን ስም የሰፈረበት ድብዳቤ በአቃቢ ሕግ በኩል ለፍርድ ቤቱ ቀረበ። ግን ምንድነው የእኔና የናትናኤል ስም በትክክል ተጽፎ ሳለ በአጥናፍ ስም ፋንታ አቤል ዋበላ በዋስ ወጥቶ ከውጭ የፍርድ ሂደቱን እየተከታተለ የሚል አለበት። በመሰረቱ አቤል ያው ነጻ ወጥቷል። ስለዚህ በዋስም አደለም ክሱ በነጻ ስለተሰናበተ ቆይቷል። ይሄ ከሆነ በዋስ ወጥቶ ነው ስለዚህ የስም ስህተት እንደሆነ ገብቶናል አቃቢ ህጉም ሲጠየቅ በስም ስህተት ነው ብሏል ይህንን አጣርቶ እንግዲህ ማስተካከያ ይዞ እንዲመጣ ነው ለአርብ የተቀጠር ነው ጦማሪ ናትናኤል ፈለቀ በበኩሉ ተከታዩን ብሎናል መጀመሪያ ሚያዝያ ሁለት ሺ ስድስት ዓመተ ምረት የፌዴራል አቃቢ ህግ የሽብር ወንጀል ለመፈጸም ላሲራችኋል በሚል ከፍተኛው ፍርድ ቤት ክስ መስርቶብን ነበረ። ከፍተኛው ፍርድ ቤት ክሱን አይቶ የአቃቢዎች ምስክርና ማስረጃዎችን ካየ በኋላ ወንጀሉን ስለመፈጸማቸው የሚያስረዳ ምንም ማስረጃ የለም በማለት በነጻ አሰናብቶ ነበር። ሆኖም ግን የፌዴራል አቃቢ ህግ በውሳኔው ቅር ተሰኝቶ ጠቅላይ ፍርድ ቤት ሄዶ ይግባኝ ብሎ ነበረ። ጠቅላይ ፍርድ ቤቱን ይግባኙን ተቀብሎ በፊት በተከሰት የሚሰራበት ወንጀል ሳይሆን በአመፅ የማነሳሳት እና ወንጀል ለመፈጸም መሰናዳት እንድንከላከል በይኖብን ነበረ። መከላከያ ምስክሮቻችንን ለማቅረብ ነበር የፌዴራል ከፍተኛው ፍርድ ቤት አራተኛ ወንጀል ችሎት የቀረብ ነው እየተባልነው ምንድን ነው የፌዴራል አቃቢ ህግ በቀረበው ጥያቄ መሰረት መጀመሪያ ስንከሰስ ሁለተኛ ተከሳሽ፣ ሶስተኛ ተከሳሽ እና አምስተኛ ተከሳሽ ነበር ነው። ያ ማለት ሁለተኛ ተከሳሽ በፍቃዱ ኃይሉ ሶስተኛ ተከሳሽ እኔ ናትናኤል ፈለቀ እና አምስተኛ ተከሳሽ አጥናፍ ብርሃኑ ክሳችሁ ተቋርጧል እና በዋስትና ያሰዛችሁትን ገንዘብ ተመላሽ ማድረግ ትችላለ ታውቃላችሁ የሚል ውሳኔ ነው የሰማ ሁለቱም ጦማሪያን ክሱ በመሰረዙ መደሰታቸውንም አክለው ገልጸዋል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።